የቀድሞው የኪዩባ ኮሚኒስት ፕሬዚደንት ፊዴል ካስትሮ ሩዝ በዘጠና ዓመታቸው አርፈዋል። የወቅቱ የሀገሪቱ ፕሬዚደንት ታናሽ ወንድማቸው ራውል ካስትሮ ናቸው። ትላንት ማታ በብሔራዊ ቴሌቪዥን ቀርበው ዜና ረፍታቸውን ይፋ ያደረጉት የፊዴል ካስትሮ አጽም በዛሬው ዕለት እንዲቃጠል ይደረጋል ሲሉም ራውል ካስትሮ ጨምረው አስረድተዋል። በአሜሪካና በመላው ዓለም ለምትገኙ ወዳጆቻችን ዛሬ አርብ ማታ ከምሽቱ አራት ሰዓት ከሀያ ዘጠኝ ደቂቃ ላይ የኩባ አብዮት ጠቅላይ አዛዥ ፊደል ካስትሮ ሩዝ ከዚህ ዓለም በሞት ተለይተዋል። አስክሬናቸው እንዲቃጠል ይደረጋል። የቅብሩን ሥነ ስርዓት አስተባባሪዎች ባወጡት መርሃ ግብር መሰረት ለኪዩባው አብዮታዊ መሪ ክብር ንግግር ይደረጋል። ፊደል ካስትሮ ሩዝ ናቸው እንደ አውሮፓውያን ዘመን አቆጣጠር በ1959 ዓ.ም ተመረተ። የወቅቱን ተመራጭ ፕሬዝዳንት ባቲስታን ከስልጣን ለማውረድ የተካሄደውን የኪውባን አብዮት መርተው ኪውባን በምዕራቡ ዓለም የመጀመሪያዋ ኮሚኒስት ሀገር ያደረጉ፣ ግን እንደ ባቲስታ ሁሉ ታዲያ ካስትሮም አምባገነን መሪ ሆኑ። የአብዮቱ መሪ በድል ሀቫና ሲገቡም በአስር ሺዎች የመልካም አቀባበል ሲያደርጉላቸው ሌሎች ብዙ ሺዎች ደግሞ የእርሳቸውን የፖሊስ አገዛዝ ሸሽተው ተሰደዱ። ሲሰደዱም ብዙዎቹ ቤተሰቦቻቸውን በደሴቲቱ ሀገር ለመተው ተገደው ነው። በጣም የበዙትም ዩናይትድ ስቴትስ ለመድረስ ሲሞክሩ ሕይወታቸውን አጥተዋል። ፊዴል ካስትሮ ሩዝ ኪዩባን በጠቅላይ ሚኒስትርነት ከ1959 እስከ 1976 በፕሬዝደንትነት ደግሞ ከ1976 እስከ 2008 ዓ ም አገልግለዋል። ካስትሮ የሶሻሊዝምና ጸረ ኢምፔሪያሊዝም ጀግና የሚል መጠር ያገኙ ታጋይ ናቸው። ፊደል ካስትሮ ሩስ እንደ አውሮፓውያን ዘመን አቆጣጠር ከ1961 እስከ 2011 ዓ ም የኪውባን ኮሚኒስት ፓርቲ አንደኛ ጸሐፊ ሆነው አገልግለዋል። በእርሳቸው አመራር ዘመን ሁሉም ሀገሪቱ የአንድ ብቻ ፓርቲ ማለትም የኮሚኒስት ፓርቲው አገዛዝ የሰፈነባት ሆና ቆይታለች። በእርሳቸው አስተዳደር ወቅት ኢንዱስትሪዎችና የንግድ ተቋማት ተወርሰው የመንግሥት ሆነዋል። የሰብአዊ መብቶችም እንደ ተረገጡ ቆይተዋል። ዩናይትድ ስቴትስ ከኪዩባ ጋር ተቋርጦ የቆየውን ዲፕሎማሲያዊ ግንኙነት እንደ ገና ያደሰችው እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም ላይ ቢሆንም በዚያች አገር ላይ ጥላቸው የቆየችውን የንግድ የምጣኔ ሀብትና የገንዘብ ልውውጥ ማዕቀቦች እንዲቀጥሉ ወስናለች። ባራክ ኦባማ በሥልጣን ላይ እያሉ ኪዩባን በይፋ የጎበኙ የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ሲሆኑ የኢኮኖሚ ግንኙነቶቹም እንዲቀጥሉ በማድረግ ታሪክ ሰርተዋል። ፊዴል ካስትሮ እንዴት ይታወሳሉ? አሁን በሥራ ጉዳይ ለንደን የሚገኙት የቀድሞው የኢትዮጵያ ምክትል ውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነርና የኤርትራ አስተዳዳሪ የነበሩትን ሻለቃ ዳዊት ወልደ ጊዮርጊስን አወያይተናል። ካስትሮ እንዴት ይታወሳሉ ተብሎ ለቀረበላቸው ጥያቄ በመመለስ ይጀምራሉ። ፌዴል ካስትሮ መቼም በ ስልሳዎቹና በሰባ ዓመተ ምሕረቶች አካባቢ እንደ አውሮፓ አቆጣጠር በመላው አውሮፓም በአፍሪካም በአሜሪካም የሶሻሊስት አስተሳሰብ በጣም እየተስፋፋ በሄደበት ወቅት በግንባር ቀደም እንደ ሞዴል እንደ ሮል ሞዴል ሆነው ይሄንን ዓለማዊ የሶሻሊስት ንቅናቄ የመሩት በሀሳብ ደረጃ በአይዲዮሎጂ ደረጃ ፊደል ካስትሮ እና ከሳቸውም ጎን ሰራ የነበረው ቼ ጎቬራ ነው። በዛ አስተሳሰብ ነው እንደ በእያንዳንዱ በጊዜው በነበረው ትውልድ እንደ አይኮንስ እንደ መሪ የሆኑ ታላቅ ሰዎች ሆነው ነበር የሚታዩት። በተለይ በአፍሪካ ውስጥ ደግሞ የአፍሪካ ሊበሬሽን ሙቭመንቶች ብዙ አገሮች ገና ነጻ ባልወጡበት ወቅት ጊዜ ነበር የኩባ ሶሻል ሬቮሉሽን የተጀመረው እና የእነሱም ደግሞ የሶሻሊስት ሙቭመንት በአፍሪካ ውስጥ እንዲስፋፋ በማድረግ እና ሊበሬሽን ሙቭመንቶች የነጻነት ትግሎች እየተፋፋሙ እንዲሄዱ ያደረጉት በአብዛኛው ደግሞ ከፍተኛ አስተዋጽኦም ያደረጉት በሐሳብም በአይዲዮሎጂም፣ በፊዚካልም በራሳቸው በመገኘት መስዋዕትነት ከፍለው የአፍሪካን የነጻነት ንቅናቄ እዚህ ደረጃ ላይ ያደረሱ የኩባ ሬቮሉሽን ነው። እስቲ እንደ አንዳንድ እያየን ለመሄድ እንሞክር። ካስትሮ እና ኢትዮጵያ እንዴት ይታወሳሉ? ካስትሮ እና ኢትዮጵያ አንደኛ፣ ቅድም እንዳልኩት መላው ዓለም ውስጥ እንደነበረው ሁሉ ሶሻል ሬቮሉሽኑን በሀሳቡ ሞዴል ሆኖ የሚታየው ከሶቪየት ዩኒየንም የበለጠ በሶሻሊስት አስተሳሰብ በተግባር ተተርጉሞ ውጤት አሳየ የሚባልበት አገር ኩባ ነው። አሜሪካን ሀገር በመቅረቡ ዘጠና ኪሎ ሜትር ከአሜሪካ ቦርደር ርቀት በመሆኑ የአሜሪካ ከባድ ተጽዕኖ ስለነበረበት ነው እንጂ የሶሻሊስት ሬቮሉሽኑ ያልተሳካው። በሀገራቸውም ቢሆን ብዙ ውጤታማ ስኬታማ የሆነ እንትን ነበረ። አብዮት ነው ያካሄዱት። በኢትዮጵያን በተመለከተ ያው በኢትዮጵያ ውስጥ በአስተሳሰብ በኩል ሁለተኛ ደግሞ በተግባርም ደግሞ አስተማሪዎች ልከው፣ መሳሪያ ልከው፣ ወታደሮች ልከው በኦጋዴን ግንባር በኩል በተለይ ደግሞ የሶማሌ ወረራ በአስራ ዘጠኝ መቶ ሰባ ሰባት አመተ ምህረት በፈረንጆች አቆጣጠር ሶማሌ በወረረችን ጊዜ ማአት ሰራዊት ልከው ራሳቸው ከኛ ወታደሮች ጎን ተሰልፈው ብዙ ኩባኖች ህይወታቸውን አሳልፈዋል። ብዙ መሳሪያም ገብቶ ያንን በድንገት ወረራ ድሬዳዋ ድረስ ጅጅጋ ድረስ ሀረር ዙሪያ ድረስ ደርሶ የነበረውን ወረዳ ለመመለስ የተቻለው በአብዛኛው በኩባኖች እርዳታ ነው ግን እንደው ካስትሮ እንግዲህ ኮሚኒስት መሪ ነበሩ የኮሚኒዝም ስርዓትን ደግሞ የማይደግፉ ሰዎች ካስትሮን በአሉታዊ አሉታዊ ያስታውሷቸዋል ምን አሉታዊ ገጽታ ማንሳት ይቻላል በኢትዮጵያም ሆነ በሶማሊያ በጠቅላላ በአፍሪካ ካስትሮን ስናስብ በአፍራሽነት በአፍሪካ ውስጥ ማንም አገር የኩባ ኢንቮልቭመንት የኩባ ከኩባ ጋር መልካም ስራ ነው እንጂ የሚታወሰው በምንም ነገር የኩባ አብዮት እና የኩባ እርዳታ ሌላ አይነት ውጤት መጥፎ ውጤት ያመጣበት ምሳሌም ሊጠቀስ የሚችልም ሀገርም የለም። በዚምባብዌ ጥጡ ላይ ብዙ ተጽዕኖ አድርገዋል። በተለይም ደግሞ በተለይም ደግሞ የሳውት አፍሪካን አፓርታይድ እና የአንጎላን ነጻነት በአንጎላ ሲደረግ የነበረውን ጦር ጦርነት የናሚቢያን ነጻነት ለማስፈን የተቻለው የኩባኖች ኢንቮልቭመንት ነው። ኩባሎቹ እዛ በመገኘታቸውና የእነሱም ከአንጎላ ከናሚቢያ ጎን ጋር ከባድ ውጊያ ያካሄደው ከአንጎላዎች ጋራ ጋር የሳቪምቢን ጦር ለመዋጋት ያደረጉት ትልቅ መስዋዕትነት ነው። የአንጎላን ነጻነት መጨረሻ ላይ ለማብሰር የተቻለው በሳሞራ ማሼል ጋር በጎን በመስራታቸው ከፍሬ ሊሞ ጋር ከባድ እርዳታ አድርገው ወታደር እያሰለጠኑ በወታደርም እዛ አገራቸው ገብቶ ከፍሬ ሊሞ ጎን ተሰልፈው በመዋጋታቸው የሞዛምቢክ ነጻነትን ለማብሰር ተችሏል። ስለዚህ ይህ ይህ በመሳሰለ ረገድ አስተዋጽኦ ከፍ ሰፊ ነው። ወታደራዊ ብቻ ደግሞ አይደለም። ብዙ ጊዜ ዶክተሮች ብዙ ህክምና፣ በህክምና ኩባ በጣም የላቅ አገር ነው። ከዓለም ማንም የሚወዳደሩ የለ፣ በትምህርትና በህክምና። በዚህ ረገድ በህክምና ዶክተሮች እየላኩ አስተማሪዎች እየላኩ በብዙ መልክ ነው አስተዋጽኦአቸው። በወታደርነት ብቻ አልነበረም ማለት ነው። በአሉታዊ ወይም በአፍራሽነት የሚታወስ የላቸውም ነው የሚሉኝ ሻለቃል። በእኔ በኩል ነገር ግን ሲተረጎም በጠቅላላው በ የሶሻሊስት ሬቮሉሽንን በእርማት ካላየ ነው በስተቀር አርምን ካልተቀበል ነው በስተቀር የሶሻሊስት ሬቮሉሽን በጠቅላላው ኦፕሬሲቭ ነው። አሁን በኢትዮጵያ ውስጥ ሲተረጎም ዲክታተር ነው የፈጠረው እንትን አምባገነን መንግስት ነው የፈጠረው። አፍራሽ ነው በጠቅላላው አፍራሽ ነው። ነገር ግን ኩባ ውስጥ ስናይ በአሜሪካ መልክ ከተተረጎመ ዴሞክራሲ በተለየ መልኩ ከተተረጎመ በኩባ ውስጥም ኦፕሬሲቭ ነበር፣ ጨቋኝ ነበረ። የሀሳብን በግልጽ የመግለጽ ከባድ ተጽዕኖ አለ። በዚህ በዚህ አንጻር አፍራሽ ባህሪ አለው ማለት ይቻላል ግን ከኩባ የበለጠ ግን ኩባ በሀገራቸው ትንሽ የተሻለ ነጻነት አላቸው። ኢትዮጵያ ከነበረው የበለጠ ኢትዮጵያ ውስጥ የነበረው በጣም አፍራሽ ነበረ፣ በጣም ጨቋኝ ነበረ። ዋናው ዓላማ ለሕዝብ የሶሻሊስት ሬቮሉሽኑን መሰረተ ሀሳብ ወደ ሕዝብ እንዲደርስና የሕዝብን እኩልነት ለማስፈን ሳይሆን የአንድን ሰው እና የተወሰኑ ሰዎችን የአምባገንነት ለማጽናት፣ ለማጠናከር የተደረገ ጥረት ነበር። የኢትዮጵያ ሕይወት የሆነው መጨረሻ ላይ በዛ በኩሉ በጣም መጥፎ ነበር። ሀገር ፊደል ካስትሮ እንግዲህ አምባገነን ይሄ ዲክቴተር የሚባለው ከሚባሉ መሪ አንዱ ናቸው። የታወቀ ነው። ህዝባቸው ደግሞ በጣም እንደሚወዳቸው እናውቃለን፣ እናነባለን። ነገር ግን እንደው በዚህ በዚህ ረገድ በጣም መጥፎ ናቸው ተብሎ የሚታወሱበትን ነገር እርስዎ ምናልባት በግል ያውቋቸዋል ብዬ አስባለሁ። ለምን በኢትዮጵያ እርስዎም በከፍተኛ ስልጣን ላይ በነበሩበት ጊዜ እዛም ሀገር የሉካን ቡድን መርተው እንደሄዱ አውቃለሁ። እና ይሄን ምን ያህል ነው እንደ እርስዎ በቅርብ የሚያውቋቸውና ከዛ አንጻር እስኪ ህይወታቸውን ይገምግሙልኝ። እዚህ ላይ በጣም መጥፎ ባህሪ ነበር ነበራቸው በጣም እንደው ጥሩ አልነበረም የሚሉትን ፊዴል ካስትሮ የህዝብ ሰው ናቸው። አምባገንነታቸው በተለየ የሚታይ ጎልቶ የሚታይ ነገር አለ። ሞር የህዝብ ሰው ናቸው። የበለጠ የህዝብ ሰው ናቸው። ለምሳሌ አንድ ጊዜ ዴሊጌሽን ይዤ ዶክተር አለሙ የተወሰኑ ሰዎችን ይዤ ኩባ መልእክት ለማድረስ ሄድኩኝ እና እዛ ሄደን አንድ የጌስታውስ የእንግዳ መቀበያ ቤት አሳረፉን፣ እና በማግስቱ እሳቸው ጋር ለመቅረብ ተዘጋጁ ተብለን መልእክታችንን ይዘን ወደ እሳቸው ጋር ለመሄድ እንትን ስንል በድንገት ሳናውቀው እኛ ያረፍንበት ክፍል ውስጥ መጡ። ራሳቸው መጡ። ራሳቸው መጡ። ቢተጆይ እንደምን አላችሁ? ደህና ናችሁ? ታዲያ እዚህ አንዱ ያሳረፏቸው ቁጭ በስ ሻይ ጋዘኝ ሲ ብለው እዛ አስተነገጡን። እንደዛ ቁጭ ብለው ከእኛ ጋራ እያረፍንበት የእንግዳ መቀበያ ቦታ መጥተው አነጋግረውን ሄዱ። እንደዚህ ያለው ሰው ናቸው። ሌላ በጨዋታ አካባቢ በመዝናናትም አካባቢ ከህዝቡ ጋር አብረው ሲጫወቱ ሲናገሩት ያለ የህዝብ ሰው ናቸው። ነገር ግን እምነታቸው ያው በሶሻሊስት ሬቮሉሽን ላይ ያለው ከባድ እምነት ስላላቸው ያ እምነት የዴሞክራሲ መብቶችን በተለይ የመናገር የመጻፍ እና ደግሞ የሀብትን ደግሞ በመንግስት ስር የማድረጉ ጉዳይ እሱ በአይዲዮሎጂ ደረጃ ትልቅ ቅራኔ አለ። ዘጠና ኪሎ ሜትር አለው ከአሜሪካን ሀይል ጋር በዛ ረገድ እያንዳንዱ እንዳተረጓጉ መውሰድ ይችላል። አሁን ኩባን ስንመለከተው ከአሜሪካ የተሻለ የሕክምና ሰርቪስ ሰጣለች። ኩባን ስንወስዳቸው በትምህርት ረገድ ከአሜሪካ የበለጠ ትምህርት እንትን አለ። ድህነት እንደዚህ የከረረ አይደለም። ነገር ግን በነጻነት አኳያ ስንወስደው ግን ኩባ ውስጥ የበለጠ ጭቆናል። እንግዲህ የማመዛዘን ጉዳይ ነው። የትኛውን አጥተን የትኛውን ብናገኝ ይሻላል ነው። ኮስት ቤኔፊት ነው ነገሩ እና እንዳመለካከቱ ነው ማለት ነው። ግን አንድ መመጨረሻ ማጨረሻ ያለቃ ማቅረብ እንፈልገው የፊደል ካስትሮ መሞት አምባገነን ናቸው ለዓለም አይጠቅሙም የሚሉትን ያህል አንዳንድ ሰዎች ደግሞ የለም እንዲህ አይነት መሪ በአለም ላይ ያስፈልጋል። ለምን የዓለምን የሀይል ሚዛን ይሄ ባላንስ ኦፍ ፓወር የሚባለውን ለመጠበቅ እንዲህ አይነት ሰዎች ያስፈልጋሉ ይባላል። እንደዚህ ያለ ጠንካራ መሪ የለም። ዘጠና ኪሎ ሜትር ከአሜሪካ ወደብ ዘጠና ኪሎ ሜትር ላይ ርቀው አሜሪካን የተቋቋመ ሀይል ኩባ ብቻ ነው። እንደዛ ጸንተው በአይዲዮሎጂያቸው ጸንተው በፖለቲካ አስተሳሰባቸው ጸንተው ያንን ነገር በህልውና ጠብቀ መኖራቸው ራሱ ትልቅ ጥንካሬ ነው እና በኢኮኖሚ ኤምባርጎ ተደርጎባቸው አሁን እናያለን። ወደፊት አሁን ኤምባርጎ እየተለቀቀ ሲሄድ ኩባ ምን ያህል እንደምትንር እናያለን። ትንሽ አመት እንስጣቸው። የኩባ ስልጣኔና የኩባ ኢኮኖሚ በጣም ነው እያደገ የሚሄደው። ዘጠና ኪሎ ሜትር ኤምባርጎ ተደርጎባቸው ወደባቸው ተወስደባቸው ጓንታናሞ ተወስዶ ዙሪያውን በአሜሪካ ኃይል ተከበው መኖርን ህልውናቸውን ጠብቀው ያንን ህዝብ እያስተዳደሩ መኖራቸው ራሱ እንደዚያ ያለ ጥንካሬ ታይቶ አይታወቅም። የመጀመሪያው መሪ የመጨረሻው መሪ ናቸው። አሜሪካን እስከ መጨረሻው ተቋቁሙ ደግሞ እየኖሩ እና በዛ መልክ የሚደነቁ ናቸው፣ የሚደነቁ ናቸው። ሻለቃ ዳዊት ወልደ ጊዮርጊስ በጣም አመሰግናለሁ፣ በአጭር ጊዜ እንዲህ አይነት ለአድማጭ ጠቃሚ የሆነ መረጃ ስለሰጡልኝ። ቀና አስጥልኝ አዲስ እግዚአብሔር ስጥልኝ። ሰላም ሻለቃ ዳዊት ወልደ ጊዮርጊስን ለጊዜያቸውን የማመሰግናለሁ። ቀሪ የሀዘን ስነ ስርዓቶች ወደፊት በአስተባባሪ ኮሚቴ አማካኝነት እንደሚገለጹም ተመልክተዋል። ለቀድሞ የኩባ መሪ ካስትሮ በመላ አገሪቱ የዘጠኝ ቀናት ሀዘን እንደሚደረግም ተገልጧል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማም የፊደል ካስትሮን ሞት ምክንያት በማድረግ ለኩባ ሕዝብ ሀዘናቸውን ገልጸው የዩናይትድ ስቴትስና የኩባ ወዳጅነት በሚጠናከርበት ሁኔታ ላይ ጥረታቸውን እንደሚቀጥሉ ተናግረዋል። ለፊደል ካስትሮ ቤተሰብና ለኩባ ሕዝብ ሀዘናችንን እንገልጣለን የሚለው የፕሬዚዳንት ኦባማ መግለጫ ኩባውያን ዩናይትድ ስቴትስ ውስጥ ታላቅ ወዳጅና አጋር እንዳላቸው ሊያውቁ ይገባልም ብሏል። ኦባማ አንዳንድ የዓለም መሪዎች እንዳደረጉት ያለው ውግዘት በካስትሮ አስተዳደርና አያያዝ ላይ ትችት እና ነቀፋ አላደረጉም። ይልቁንም ካስትሮ በዓለም ያላቸውን ሚና የሚፈርደው ታሪክ ነው ብለዋል። አንድ በስልጣን ላይ ያለ የአሜሪካ ፕሬዝዳንት ኩባን ሲጎበኝ ኦባማ የመጀመሪያው ሲሆኑ፣ ዛሬ ሀቫና ኩባ ውስጥ የአሜሪካ ሰንደቅ ዓላማ የሚውለበልበት የዩናይትድ ስቴትስ ኤምባሲ እንዳለም ይታወቃል። ተመራጩ ፕሬዚዳንት ዶናልድ ትራምፕ በበኩላቸው በትዊተር መልእክት የካስትሮን መሞት ጽፈው ሲያበቁ አምባገነኑ መሪ ብለው ነው የገለጧቸው። በዚሁ የኩባን የቀድሞ ፕሬዚደንት ፊደል ካስትሮ ሩዝም ዜና እረፍት አስመልክቶ ያዘጋጀነውን ልዩ ቅንብር እናበቃለን።